ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው የምሽቱ ቅንብር ነው የምናልፈው። የውይይት ፕሮግራም ጠቅላይ ሚኒስትር አብይ አህመድ ሥልጣን ከተረከቡ ማግስት አንስቶ ሀገሪቱን ሰቅዞ ይዟት የቆየውን ውጥረት ለማርገብ ይመስላል ወደ ተለያዩ አካባቢዎች እየተጓዙ ሕዝቡን በቀጥታ እያነጋገሩ ናቸው። ሕዝቡም አንገብጋቢ የሚላቸውን ጥያቄዎቹን ይፈታሉ በሚል ተስፋ እያቀረበላቸው ነው። እርሳቸውም አገሪቱ ከፍተኛ ችግሮች እንዳሏት ከማመን አልፈው አግዙኝና ተባብረን እያሉ ናቸው። ባለፈው ሳምንት ማብቂያ ላይም ተመሳሳይ በሆነ መንፈስ የሀገሪቱን የግል ባለሀብቶች በአዲስ አበባ ሸራተን ሆቴል ሰብስበው ማነጋገራቸው ይታወሳል። በዚያ መድረክ ላይ አንኳር አንኳር የተባሉ የሀገሪቱ የምጣኔ ሀብት ዕድገት ማነቆ የተባሉ እክሎች ከንግድና መዋለንዋይ ማኅበረሰቡ ለጠቅላይ ሚኒስትሩ ቀርበዋል። የብሔራዊ ባንክ መመሪያና ፖሊሲ፣ የውጭ ምንዛሪ እጥረት፣ ኮንትራባንድ፣ ሙስና፣ አለመረጋጋት ወይም የሰላም ችግርና ሌሎችም ተጠቅሰዋል። ጠቅላይ ሚኒስትር አብይ አሉ ለተባሉ ለአንድ ሁለቱ የሀገሪቱ ችግሮች የሰጡትን መልስ እንዲገመግሙ የምጣኔ ሀብት ምሁራንን ጋብዘናል። ችግሮቹን ለዘለቄታው ያስወግዳሉ የሚሏቸውን ሐሳቦች እንዲጠቁሙም ጠይቀናቸዋል። ከትላንቱ የቀጠለ ውይይት ነው የሚቀርበው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። የእነዚህን የምጣኔ ሀብት እድገት ማነቆች መንስኤ የሚጠቁሙንና መፍትሄውንም የሚያመላክቱን ሁለት ምሁራን፣ አንደኛው በጃፓን ቱስኩቦ ዩኒቨርሲቲ የኢኮኖሚ ረዳት ፕሮፌሰር እና የድህነት ቅነሳ እንዲሁም የልማት ኢኮኖሚ ላይ በርካታ ጥናቶችን ያበረከቱ ፕሮፌሰር አቡ ግርማ ሞገስ ናቸው። ሁለተኛው አንጋፋው በአዲስ አበባ ዩኒቨርሲቲ የኢኮኖሚ ፕሮፌሰር የነበሩና ከረጅም ዓመታት በፊት ከሌሎች አርባ ከሚሆኑ የተቋሙ ፕሮፌሰሮች ጋር በኢህአደግ መንግስት ከስራቸው የተባረሩት ፕሮፌሰር በፍቃዱ ደግፌ ናቸው። ፕሮፌሰር በፍቃዱ በአሁኑ ጊዜ በአንዳንድ የአፍሪቃና የምዕራብ አገሮች ዩኒቨርሲቲዎች እንደሚያስተምሩ ገልጸውልናል። በትላንት ዝግጅታችን ዶክተር በፈቃዱ የሕግ በላይነትና የሰው የበላይነት ያለዋቸው ሁለት የስርዓት አይነቶች አንጻራዊ የሆኑ የምጣኔ ሀብት እድገት ሊያስከትሉ እንደሚችሉ ጠቆም አድርገው ነበርና ዛሬ የአዲሱ ጠቅላይ ሚኒስትር አማካሪ ቢሆኑ ሙስናንና የመሳሰሉ የኢኮኖሚ እድገት ሳንካዎችን ለማምከን ምን የፖሊሲ አቅጣጫ ይመክራሉ የሚል ጥያቄ አቅርቤላቸዋለሁ። መሆን ያለበት አሁን ኢኮኖሚውን የምንቃኘው ከውጭ ወደ ውስጥ ነው። ኢኮኖሚ የሚታየው ባለ ሀብት የሚፈለገው ከውጭ መቶች ሀገር ውስጥ እንዲሰራ ነው። አገር ውስጥ ያሉትን ደግሞ ይሄ ማበረታታትና ስሩ እናግዛችኋለን የሚል ነገር እስከ ዛሬ ድረስ አልነበረም። ክቡር ዶክተር አብይ ትልቁ ያመጡት ሀሳብ እንተጋገዝ፣ አብረን እንስራ፣ አብረን እችን ሀገር ከችግር እናውጣት የሚለው ባለፉት ኦልሞስት ሰላሳ አመታት የመጀመሪያ ጊዜ ስንሰማ ነው እንደዚህ አይነት። እና ከውጭ የሚመጣው ለዚች ሀገር ምንም የሚጠቅም ነገር የለም። በአሁኑ አያያ እርግጥ ከውጭ ካፒታልና እውቀት ያስፈልገናል ግን ከውጭ የምናመጣው ነገር እስካሁን ድረስ ተራ የሆነ ነገር ኢትዮጵያ ሊሰሩት የሚችሉት ነገር ነው። በግብርና በኩል ያየ ነው እንደሆነ ለሀገር ውስጥ የሚሆን ምግብ የሚያመርቱትን አካባቢዎች መቅለን ስናበቃ ለአበባ ሰጥ ናቸው። በየአካባቢው ያሉትን ደግሞ በመስኖ እርሻ በደንብ ሊለሙ የሚችሉ ቀደም ሲል መሰረተ ልማታቸው የተዘጋጀላቸው ለምሳሌ በጋምቤላ፣ በኢትዮ ሶማሌ አካባቢ ያሉትን አሁን ወደ ለውጭ ነው የሚሰጧቸው አሁን በቅርብ ጊዜ ወደ አስር ሺህ ሄክታር የሚሆን ለሳውዲ አረቢያ አልፋ አልፋ ለማምረት ስምምነት ላይ እየተደረሰ ነው የሚል ዜና ሁሉ አሁን በቅርብ ስንሰማ ነበረ ይሄ መሆን የሌለበት ነገር ነው መደረግ ያለበት ምንድን ነው ከውስጥ ነው መጀመሪያ ያለ ምንድን ነው ችግራት ለምሳሌ የዛሬ ሀያ አመት ሀያ አምስት አመት እቺ ሀገር የት ደርሳ ልናያት ነው የምንፈልገው ያንን ነገር ደግሞ እውን ለማድረግ ከዛሬ ጀምሮ ምንድን ነው ማድረግ ያለብን? እንዴት ነው መዘጋጀት ያለብን? በሰው ሀብት፣ በመሳሪያ፣ በእውቀት፣ በተለያዩ መስኮች ከዛሬ ጀምሮ ምንድን ነው ማድረግ ያለብን ተብሎ ነው መኬድ ያለበት። መገንባት ያለብን ኢኮኖሚን አይደለም። የኢኮኖሚ እድገት ማለት የህዝብ ልማት ማለት አይደለም። ህዝብ ጠግቦ አይበላም። በአሁኑ ጊዜ ኢትዮጵያ ትንሽ ችግር ያለብን፣ የሚበላ ነገር እየጠፋ የምግብ ዋጋ እያሻቀበ ነው ያለው። ሁለት መሰረታዊ ችግሮች አሉብን። ይሄኔ የሰቆቃ መመዘኛ ምለው ምለው አንደኛ የዋጋ ንረቱ በጣም በጣም ከፍተኛ ነው። ሁለተኛ ደግሞ ስራ አጥነት አለ። ስለዚህ እነዚህ ሁለቱ የሰቆቃ መስፈርቶች አንድ በኩል ሰው ስራ እያጣ እየደህየ፣ ሁለተኛ ደግሞ በዛ የሚያገኘው ምግብ በጭ መግዛት እያቃተው በጣም ትልቅ ችግር ውስጥ ያለ ሰማንያ አምስት በመቶ የሆነ ህዝብ ዛሬም ቢሆን በግብርና እና በገጠር ነው የሚኖር ነው ነው የሚባለው። ይህን የሚያስር ህዝብ አስራ አምስት በመቶ መመገብ እንዴት ሊያቅጦ ይችላል? እና በዛ በኩል መደረጃ ያለባቸው ነገሮች ከዚህ ከሀገራችን ችግሮች መጀመሪያ ያለብን እኛ የውጭ ሀገር ኢንቨስተር ፍቅር ሳይሆን ሀገር ለምቶ ህዝብ አልፎለት፣ በዛ በኋላ ደግሞ የተሻለ ደረጃ ላይ የሚደርስ ስለሆነ መጀመሪያ ትኩረት መስጠት ያለብን እዚህ ሀገር ምንድን ነው ችግራችን፣ ያንን ችግር እንዴት አድርገን ልንቀርፎ እንችላለን የሚለውና የአንድ የሀያ የሀያ አምስት አመት ፕላን አውጥቶ በዚህን ጊዜ እዚህ መድረስ አለብን፣ ስለዚህ በየደረጃው ምን ማድረግ አለብን ከሚለው ብንነሳ የተሻለ ውጤት ያመጣል። እኔም በሆን ይህን ነው የማማክረው። አመሰግናለሁ። ዶክተር በፍቃዱ ደግፌ። እንግዲህ ጠቅላይ ሚኒስትር አብይ ለንግድ ማህበረሰብ መሪዎች ጥያቄ የመለሱበትን ነው። እኔ ከኢትዮጵያ ሚዲያ ያገኘነውን ነው ድምጻቸውን የምናሰማችው። እዛ ላይ በጣም ብዙ ነገሮችን ያነሳሉ። የውጭ ነጋዴዎች ወደ አገር የሚገቡት ክህሎትም ገንዘብም ይዘው ነው የስራ ልምድም ሊያካፍሉ ነው። ስራ ደግሞ በስነ ስርዓት መሰራት እንዳለበትም የሚያሳዩበት ነው ይላሉ። እንደውም አልፎ ተርፎ እነዚህ የንግድ ማህበረሰብ መሪዎች አሪያ በመሆን ህዝቡንም በማስተማር በቅንነት ህዝቡን በማገልገል እውቀታቸውን በማካፈል ሊረዱ ቀረጥም በመክፈል መሰረታዊ የሆኑ አንዳንድ ነገሮች ለአገሪቱ ኢኮኖሚ አለማደግ ወይንም እንደተፈለገው ያለመሆን ያበረከቱ ናቸው ብለው የተገነዘቧቸውን ለእነዚህ ለንግድ ማህበረሰብ መሪዎች ተናግረዋል። ከዛ ውጪ ግን አንዱ ትልቁ አስቸጋሪ ነገር ለአገሪቱ ሙስና ነው ብለዋል። እና እስቲ ላሰማችሁ እሱን ድምፃቸውን። ደግሞ ሌላው በጣም ዛሬ መነጋገር የምንፈልገው ከእናንተ ጋር የሙስና ጉዳይ ነው ሙስና እናንተ ካላገዛችሁን በሀገር ሀብት ደግሞ እየተዘረፈ የሚቀጥልበት እድል ሰፊ ነው። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣች ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይህን ፋይት ማድረግ አልቻልንም። ሌቦቹ ከእኛ የተሻለ ጭንቅላት አላቸው። ከእኛ የተሻለ ባይፓስ ማድረግ ይችላል። በህግ ሞደርን ሌባን መያዝ ከባድ። እናንተ ብታግዙ አውራ አውራው መስመር እየያዘ ብሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናደርግ አውቃለሁ። እንደ ስራ ባይወሰድ ኢትዮጵያ ውስጥ ይሄን ዋሽቶ ኮሚሽን መጠየቅ ለመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋሪ ነገር መሆኑ ቢታወቅና አልፎ አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም አስነዋሪም አይደለም፣ እንደ መብትም ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ለእናንተ አደራ ማለት የምፈልገው ሙስናን ለመዋጋት ሌቦችን ቢያንስ እንዳይዳፈሩ ለማድረግ አናግዝም ብትሉ፣ ሌባ ብር አይጠግብም። ዛሬ የሰጣችሁትን ይቀበላል። መስጠት ሲያቅተው እናንተን ነው ይበላችሁ። መስጠት ሲያቅታችሁ አይለቅም በቃኝ ትናንትና ናንተና ሰጥቶኛ ውለታ የሚባል ነገር አያቅም። ውለታ ቢያቅ ኖሮ በነፃ ያስተማረውን ህዝብ አይዘርፍም። መልሱ በተቻለ መጠን ሌብነት ነውር እንዲሆን በጋራ ብንሰራ ጥሩ ነው። እንደዛ ማድረግ ካልቻልንም በሁሉም ነገር ያወራ ነው፣ ወሬ ሁሉ ከንቱ ነው የሚሆነው። እንግዲህ ለግንዛቤ ያህል ነው ይሄንን የማሰማችሁ። ጉቦ አትስጡ የሚሉ ነው የሚመስለኝ። እኔ ኢኮኖሚስት አይደለሁም። የንግዱ ማህበረሰብ ምን ሊያረግ እንደሚችል ብታብራሩ። በሌላ በኩል ደግሞ ዘመናዊ ሌባን በሕግ መያዝ አይቻልም ነው የሚሉትና ታዲያ እንዴት ተደርጎ ነው መፍትሄ የሚመጣው? ምንድን ነው እናንተ የምትጠቁሙት? ፕሮፌሰር አቡ ሁለት አበይት ጉዳዮች ተነስተዋል። አንደኛው ምን አይነት የሰው ኃይል አጠቃቀም ነው ያለን የሚለው እና የካፒታል አጠቃቀም፣ ቅድም ከተነሳው አንጻር አንድ ልንመለከተው የሚገባ ምንድን ነው የሀገር ውስጥ ባለሀብት የሀገር ውስጥ የተማረ መጠቀም ካልቻልን ውጭ እኮ ያለው ሰው ሀገር ውስጥ ያለውን አጋጣሚ ሀገር ውስጥ ያለውን የስራ የመስራት መመቻቸት አይቶ ነው ኢንቨስት የሚያደርገው እና ምን አይነት የውጭ ኢንቨስተር አትራክት እናደርጋለን የሚለው የሀገር ውስጥ ኢንቨስተሮችን ማበረታታት ስንችል ነው። እዚህ ላይ ትኩረት ልንሰጠው የሚገባ አንድ ጉዳይ አለ። ለምንድን ነው ግል የንግድ ማህበረሰቡ በተለያየ ወቅት በተለያየ አጋጣሚ ጉቦ ለመስጠት የሚገደደው? ነጋዴ ሚሆን ሌላም ፈልጉ ጉቦ አይሰጥም። ችግር ስላለበት ያንን ችግር ለማለፍ ነው ጉቦ የሚሰጠው። ከጠቅላይ ሚኒስትር ምንድን ነው ችግሩ? አይነት ደረጃ ላይ ደርሰናል ማለት ራሱ ለኢትዮጵያኖች በጣም አሳፋሪ ነው ጉዳይ ነው። ችግሩ ምንድን ነው? ችግር ምንድን ነው? በትንሹ ነው የሚጀምረው። መጀመሪያ ለምሳሌ እንውሰድ ቀረጥን። ቀረጥ ከተገቢው በላይ በሚሆንበት ጊዜ አገር ውስጥ አስገብቶ ለመሸጥ ሲፈልግ ያንን ቀረጥ መዝለል ይፈልጋል። እንግዲህ እዛ ጋር ተቀምጦ ቀረጥን የቀረጥን ሁኔታ ኢምፕለመንት የሚያደርግ ቢሮክራት ኃይል አለው ማለት ነው። ከነጋዴው ላይ እንግዲህ እዛ ጋር የሚከፈል ነው አጀማመሩ። በኋላ ግን አሁን ብዙ ችግር ያለው ለምሳሌ መሬት ጋር በተያያዘ ይሄ ነው። አንድ ኢትዮጵያ ውስጥ ኢንቨስት ለማድረግ ብዙውን ገንዘብ የሚወስደው መሬት ነው። ያንን አይነት ከባድ ኮስት ለማለፍ ሲሉ ሰዎች ያውቁታል፣ ጉቦ መስጠት እንደማይገባቸው ግን ጉቦ ሳይሰጡ የሚፈልጉትን ስራ ለመስራት ደግሞ እንደማይችሉም ያውቁታል። ያንን አጋጣሚ መስበር የሚቻለው መንግስት በየቦታው በትንሹም በትልቁም እጁን እያስገባ መቆጣጠር የማያስፈልጉ ፕሮሲጀሮችን ማስቀመጥ እነኝ እነኝ እኮ ቀስ እያለ ቢለቅ በተለይ በተለይ ትልቅ የሚባሉት የጉቦ ምንጮች ምንጮችን ማድረግ ይቻላል። ፕሮፌሰር አቡ ግልጽ ለማድረግ መንግስት ቢለቅ ሲሉ ፕራይቬታይዝ ማድረግ ወይንም ለግል ነጋዴዎች የንግዱን መስክ ቢለቅ ማለት ሆኖ፣ ለምሳሌ አሁን ሀገር ውስጥ ለማስገባት ፍቃድ ከተጠየቀ ፍቃድ ፍቃድ የሌለው ሰው ማስገባት ካልቻለ ፍቃድ ሰጪው እዚህ እንቅስቃሴ ላይ የራሱ ተጽዕኖ ማድረግ ይችላል ማለታቸው ነው። ለፓስፖርት ፍቃድ ለማግኘት እኮ በአንድ ጊዜ ረጅም ሰልፍ ነበር። አሁን ትንሽ ቀንሷል። እና ያንን ሰልፍ ላይ ጊዜ ከማባከን እዛ ለቆመው ሰው ጉቦ ለመስጠት የሚገፋፉ ሰዎች አሉ። ሌላው አሁን ፋይል ላይ ዶክመንቴሽንን ፎልሲፋይ በማድረግ ነው ብዙ ገንዘብ ውጪ የሚቀርበው። ኢምፖርት ኤክስፖርት፣ ቮይሲንግ አንደር ቮይስ ኦቨር ቮይስ በማድረግ ያቺ ክፍተቷን በየጊዜው ገንዘብ ማሸሻ አድርገው ይጠቀሙበታል እና እሱን ለመፍታት የሚያስችለው ዋነኛው በረጅም ጊዜ ማለት ነው፣ በረጅም ጊዜ መፍታት የምንችለው መንግስት ኢኮኖሚ መርዳት ይችላል ግን የኢኮኖሚ ዋናው አንቀሳቃሽ የፕራይቬት ሴክተሩ የግል የገበያ ሴክተሩ መሆኑን ማመን መቻል አለበት። እኛ ያለን ልማታዊ መንግስት ነው እና ሁሉንም ነገር መቆጣጠር አለብን የሚል አመለካከት ተይዞ ገበያ መራሽ ኢኮኖሚ ልማት ማምጣት አይቻልም። እሺ አመሰግናለሁ። ለፕሮፌሰር በፍቃዱ ደግፌ ተራውን ልስጥና እሳቸው ደግሞ እስቲ አስተያየታቸውን ያክሉበት። ለምንድን ነው ሙስና ኢትዮጵያ ውስጥ የተንሰራፋው? እንዴትስ መቅረፍ ይቻላል? ቀደም ሲል ወይዘሮ ትዝታ የተናገርኩት ነገር አለ። እዚህ ሀገር የህግ የበላይነት ሳይሆን የሰው የበላይነት ነው ያለው። ከቀበሌ ጀምሬ ስታበቂ ከዘበኛዋ ከዘበኛ ጀምሬ ስታበቂ እስከ የቱን በምትሄጂበት ጊዜ የአንድ ሰው ውሳኔ ያ ውሳኔ የሚቀለበስበት ምን መንገድ የለም። ዘበኛው አላስገባም ካለ አትገቢ። ይሄ ነው ነገሩ። ሁለሱ መጥፋት አለብ ሁሉን ነገር ለማድረግ መንገድ ያስፈልግሻል። ይሄ መሰረቱ፣ ችግሩ በሰው በመገዛታችን ነው። ዋናው ለዚህ መፍትሄው በሕግ የሚገዛ ስርዓት መኖር አለበት። አፊ የሚቀጣበት፣ በኃላፊነት የሚጠየቁበት፣ ሲጎል የሚሞሉበት እና በሕግ ካልተገዛን በስተቀር በሰው አልተገዛን ድረስ እንዲያውም እኔ በሰው እስከተገዛን ድረስ የኔን መቤት ሙስና እጅግ በጣም ጠቃሚ ነገር ነው ነው የምለው። ለምን አንድ ነገር እርስዎ ቢፈልጉ ገንዘብ ጉቦ ካልሰጡ በስተቀር የማያገኙ ከሆነ አያገኙትም። እስከ መጨረሻው አቤት የሚሉበት ይግባኝ የሚሉበት ስርዓት በሌለበት ሀገር መሄጃው መንገድ ጉቦ በመስጠት ብቻ። ጉቦ ካልሰጠ በስተቀር አንድ ኢምፖርተር ወደ ሀገር ውስጥ እቃ ገብቶ የጉምሩኩ ሰውዬ አልችልም ቢል የት ነው የሚሄዱበት ቦታ የለውት። ስለዚህ የግድ መክፈል አለበት። ወደ ውጭ የሚልከው ሰውዬ አንሰግልህም ባልሆነ ምክንያት አንጥቶ ሲያበቃ ደርድሮ በዚህ በዚህ ምክንያት አይቻልም ይለዋል። የሚሄድበት የለው። ስለዚህ መሄጃ መንገዱ ሙስና ነው። በሕግ ካልተገዛን ድረስ በሰው እስከተገዛን ድረስ እንደ ሙስና ጠቃሚ ነገር የለም። በሱ ብቻ ነው የሀገሪቱ ሞተር የኢኮኖሚውም ይሁን የሌላውም ነገር ሊዘዋወር የሚንትን ሊንቀሳቀስ የሚችለው ሙስናውን ለማፋት መዋጋት ያለብን የሕግ የበላይነት እንዲሰፍን ማድረግ አለብን። አንድ ኤክስፖርተር ጉምሩክ ሄዶ ሲያበቃ ይህንን ዕቃ አሳልፋለሁ ሲል እንዲህ ብን አለቃው ጋር ተሄዶ አለቃው ደግሞ ኃላፊነት ስላለበት ያንን ነገር አጣርቶ ትክክለኛው መንገድ የሚሰራበት መንገድ እስካልተቀየሰ ድረስ ሙስናን ለማጥፋት አትች ምክንያቱም በየቦታው ያለው ጉልበተኛ እስከሆነ ድረስ ጠያቂ የሌለበት እስከሆነ ድረስ ልትሰሪና ልትኖሪ የሚችሉ በሙስና ብቻ ነው ነው እሺ ጉቦኝነትን ወይንም ሙስናን መደገፋችን አይደለም ሆኖም ግን ይህንን ችግር ልንቀርፍ የምንችለው መጀመሪያ ደረጃ የህግ የበላይነት ያለበት ስርአትና ሁሉም ዜጋ በግልጽነት መብቱን ግዴታውን እያወቀ የሚሰራበት ስርዓት እኮ ከተፈጠረ ማንም አምስት ሳንቲም ለሌላ ሰው ያለ ምክንያት መክፈል የሚፈልግ ሰው የለም። እና ይሄንን ልንዋጋ የምንችለው መጀመሪያ የህግ የበላይነት ያለበትን ስርዓት መመስረት እና ያንን ስርዓት መንከባከብ ማሳደግ እና የሁላችንም እሴት እንዲሆን ማስቻል ነው። ይሄንን ለመጨመር ነው። እሺ በጣም ነው የማመሰግነው። እንግዲህ የህግ የበላይነት ነው ለኢኮኖሚ ልማትና፣ ለስራ አጥነትም ለማናቸውም ፍትሐዊ የሆነ ስርዓት ነው መልሱ ነው የምትሉኝ። በጣም ነው የማመሰግነው። አንድ ጠቅላይ ሚኒስትሩን ባደረጉት ውይይት የምንመለከተው ምንድን ነው ካለፉት አርባ ዓመቶች የተመለከት ናቸው የተማረውን የማሸሽ የማሸማቀቅ አካሄዶች ተቀይረው በሀሳብ ደረጃ ሰዎች የተለያየ አመለካከትን አፍንጭተው ተመካክረው ለሀገሪቱ አዲስ ራእይ ማየት የሚችሉ ኢትዮጵያውያኖች ጋር እርስ በራሱ የተመካከረ መልስ ማውጣቱ ነው የሚሻለው ከውጭም ሞዴል ማምጣት አያስፈልገን ኢትዮጵያዊነት እኔነት ያለው ራእይ መፍጠር እንችላለን ያንን ጉዞ ጠንክረው እንዲቀጥሉበት ጠቅላይ ሚኒስትሩ ብቻ ሳይሆን አብረው ያለው ድርጅታቸው የሚደግፏቸው ሰዎች ሁሉም ያንን እንዲያበረቷቱ እስከ መጨረሻው ፍቺ ያለው ለውጥ እና የዲሞክራሲ መሰረት መፍጠር የሚችል ለውጥ ለማምጣት እንዲችሉ ሁላችንም የራሳችንን ጥረት ማድረግ ይገባናል የሚል አመለካከት ነው ያለኝ። እሺ፣ ፕሮፌሰር አቡ ግርማ በጣም አመሰግናለሁ። አመሰግናለሁ። ፕሮፌሰር በፈቃዱ ደግፌ የሚያክሉት አለ? አንድ እንደው እስካሁን ድረስ ብዙ ነገሮች ተነጋግረናል ግን እነኝህ እንደው መቋጫ የሆኑ ነገር ምንድን ነው? ለውጭ ጉዳይ ለውጭ ምንዛሪ እንዲሆን ሌሎች ሌሎች ችግሮቻችን ኢቨንቶች ናቸው። በጣም ከትልቁ ችግራችን አንጻር በምናይበት እና የትልቁ ችግራችን አንጻር በዚህ የህግ የበላይነት የማምጣት ነገር ነው። እሱ እስካልመጣ ድረስ ለምሳሌ አሁን ክቡራቱ አብይ እንደተናገሩት ሁሉም የህብረተሰቡ ክፍል እርዳታ እገዛ ይፈልጋሉ። ልክ ነው። እርዳታና እገዛ ልንሰጣቸው ፈቃደኞች ነን። ግን የማስፈጸሚያ መንገድ ያስፈልጋል። መንገዱ እስካልተቀየሰ ድረስ የትም ልንደርስ አንችልም። የእሳቸውን ጥረት የእሳቸውን ፍላጎት እስከ ዛሬ ድረስ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሄደው ሲያበቁ ያደረጉት ንግግርና የጠየፉት መንገድ እጅግ በጣም ጠቃሚ ነው አገሪቷንም ከችግር ሊያወጣ የሚችል ነው ግን እንዴት አድርጎ ይሄ ነገር ስራ ላይ ይውላል የሚለውን ነገር ለመመለስ አሁንም ቢሆን የህግ የበላይነቱ የግዴታ ነው ያንዳንዱ የመንግስትም ይሁን የግሉም ይሁን ሀላፊነቱን መብቱን አውቆ በዛ መስመር ውስጥ ለመሆን የዚህ ህግ የበላይነቱ የግዴታ መስፈን አለበት። ለመነገድም፣ ለማምረትም፣ ወደ ውጭ ለመሸጥም፣ ከውስጥም ወደ ውስጥ ለማስገባትም ይሄን ሁሉ የሚቀይር ሰውና የሚገዛ መጀመሪያ የህግ በላይነት ነ። ሁለተኛ ወዴት ነው የምንሄደው? ለምንድን ነው የምንሄደው? አለ ነው። ለምሳሌ አሁን የትምህርቱን ነገር አቦ አንስቷል። ምንድን ነው የምንማረው? ለምንድን ነው የምንማረው? ምንም ምክንያት እኮ የለውም የምንማርበት ዝም ብለ እውቀት ለመሰብሰብ አይደለም እኮ መማር ያለብን። አስፈላጊዎቹን ክህሎቶች፣ አስፈላጊዎቹን ብልሃቶች እኔ እንድንቀይዝ የሚያስችለን ትምህርት ነው። ምን አይነት ክህሎትና ምን አይነት እውቀት ነው ማዳበር ያለብን? ይህንን እኮ አንድ መጀመሪያ የምንሄድበትን ጎዳና መቀየስ ይኖርብናል እና እዛ ውስጥ በዚህ ጊዜ ይሄ ያስፈልገናል ብለን የመውጣቱ ነገር ስለሆነ እነዚህ ሁለት ነገሮች ማለትም የህግ የበላይነትና አጠቃላይ የሆነ የረጅም ጊዜ ፕላን አላማ አውጥቶ በዛ በአላማ ውስጥ በየጊዜው ምዕራፍ እየተሰራለት አካሄዳችንን የምንመረምርበትና የምናስተካከልበት መንገድ መኖር አለበት። ማንብረን ነት እግዚአብሔር ስጥልኝ። እሺ በጣም ነው የማመሰግነው ፕሮፌሰር በፍቃዱ ደግፌ ከአዲስ አበባ፣ ፕሮፌሰር አቡ ግርማ ከቶኪዮ ጃፓን። እግዚአብሔር ስጥልኝ ስለ እኛም እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እኛም በጣም እናመሰግናለን። እሺ